የተባበሩት መንግስታት የህፃናት መርጃው ድርጅት ዩኒሴፍ የናይጄሪያው ጽንፈኛ የአማጽያን ቡድን ለአጥፍቶ ጠፊነት የሚጠቀምባቸው ልጆች ቁጥር እየጨመረ እንደሄደ ገልጿል። ቦኮሃራም ማለት ነው። ቡድኑ ለማጥቃት ተግባር ከሚጠቀምባቸው ልጆች ሰባ አምስት ከመቶዎቹ ሴቶች ልጆች እንደሆኑ ነው ዩኒሴፍ የጠቆመው። ሊሳ ሽላይን ከጄኒቫ ቺማ ንዋንኮ ደግሞ ከአቡጃ ናይጄሪያ የላኳቸውን ዘገባዎች አያይዛ አዳነስ ፍስሀዬ ታቀርባለች። ባለፈው ዓመት በናይጄሪያ በጎረቤት ሀገሮች ቻድ፣ ካሜሩንና ኒጀር በልጆች እንደተፈጸሙ የታወቁት የአጥፍቶ መጥፋት ጥቃቶች አርባ አራት መድረሳቸውን የህፃናት መርጃ ድርጅት ገልጿል። ሆኖም ቁጥሩ ከዚህ ይበዛል የሚል እምነት እንዳለው ድርጅቱ ጨምሮ አስገንዝቧል። ድርጅቱ ዛሬ ባወጣው ዘገባ ባለፈው ዓመት በአጥፍቶ ማጥፋት ተግባር ውስጥ የተሳተፉት ልጆች ብዛት በአስር እጥፍ እንደጨመረ ገልጿል። አቻምና የአጥፍቶ መጥፋት ተግባር የፈጸሙት ልጆች አራት ነበሩ ይላል ድርጅቱ። የዩኒሴፍ የምዕራብና የማዕከላዊ አፍሪቃ ክልላዊ ስራ አስኪያጅ ማኑኤል ፎንቴን እነዚህ ልጆች በወንጀለኛነት ሳይሆን በሰለባነት ነው መታየት ያለባቸው ብለዋል። in many cases they might be unaware that they even carrying a bomb in some cases they've been indoctrinated and they are too young ብዙውን ጊዜ ቦምብ እንደተጠመደባቸው ሁሉ ላያውቁ ይችላሉ። በሌላ መልኩ ደግሞ ልጆች ስለሆኑ በተጽዕኖና በጫና አሳምነዋቸው የሚፈጽሙት ተግባር ስለሚያስከትለው ነገር በትክክል ላይ ገነዘቡ ይችላሉ። ይህ ሁሉ ታዲያ በልጆች ላይ ተፈጥሯዊ ያልሆነ የጥርጣሬ መንፈስ ያሳድራል። ልጆችን በማታለል የግድያ ተግባር እንዲፈጽሙ ማስገደድ በናይጄሪያና ና በጎረቤት ሀገሮች በሚካሄዱት ጥቃቶች አስከፊው ገጽታ አንዱ ነው ይላሉ ፎንቴን። በተጨማሪም በጣም የሚያሳስበን በተጠለፉት ልጆች ጽንፈኛው ቡድን በተጠቀመባቸው፣ በአንዳንድ ሁኔታ ደግሞ በአማጽያኑ የወሲብ ጥቃት በተፈጸመባቸውና ከእነሱ በወለዱ ሴቶች እንዲሁም በአሸባሪው ቡድን በተመለመሉና መጠቀሚያ በሆኑ ልጆች ያለው አመለካከት ነው። በአዶታዊ መልክ የመታየታቸው ጉዳይ እየጨመረ መሄዱን እያየን ነው። በኮ ለሁለት ዓመታት ከሚጠጋ ጊዜ በፊት ከመቶ በላይ የሚሆኑ ሴት ተማሪዎችን ቺፖ ከሚገኘው ትምህርት ቤታቸው ከጠለፈበት ጊዜ አንስቶ በናይጄሪያና በአጎራባች ሀገሮች ያለው የልጆች ሁኔታ እየተባባሰ እንደሄደ የሕፃናት መርጃው ድርጅት ጠቁሟል። ከዛን ጊዜ አንስቶ ሌሎች 200 የሚሆኑ ልጆች ከናይጄሪያ ከኒጀር ከቻድና ከካሜሩን በቦኮ ሐራም እንደተጠለፉ ድርጅቱ አክሏል። ከቦኮ ሐራም እገታ ነጻ የወጡት ሴቶች እንደሚሉት አማጽያኑ ለወሲብ ባርነት እንደሚጠቀሙባቸውና በወታደራዊ እንቅስቃሴዎች እንዲረዱ እንደሚያስገድዷቸው ገልጸዋል። የናይጄሪያና የክልላዊ ወታደራዊ ኃይሎች ተባብረው ካለፈው ዓመት ወዲህ ቦኮ ሐራምን ከከተሞችና ከመንደሮች እየነቀሉ በመሆናቸው አማጽያኑ መጥተው ወደ ማምለጥ ስትራቴጂ እንደተመለሱ ታውቋል። ልጆች የሚሳተፉበት የአጥፍቶ ማጥፋት ተግባር እየተዘወተረ በመሆኑ ልጆች ለደህንነት አደጋ ተደርገው እየታዩ መሆናቸውን የዩኒሴፍ የምዕራብና የማዕከላዊ አፍሪቃ ክልላዊ ስራ አስኪያጅ ማኑዌል ፎንቴይን ገልጸዋል። እንዲህ አይነቱ አመለካከት በጣም አሳሳቢ እንደሆነ እና የኑሮ ዘያቸውን መልሶ ለመገንባት በመጣር ላይ ላሉት ማህበረሰቦች ጎጂ አንደምታ እንደሚኖረው ፈንተን ጠቁመዋል። ቦኮ ሐራም ለሰባት ዓመታት ያህል ሲያካሄድ በቆየው የአመጽ እንቅስቃሴ 20 ሺህ የሚሆኑ ሰዎችን ህይወት አጥፍቷል። ከሁለት ሚሊዮን በላይ የሚሆኑትን ደግሞ ከመኖሪያቸው አፈናቅሏል። የቦኮ ሐራም ዓላማ በሰሜን ናይጄሪያ በምዕራባውያን ትምህርት ቤት ላይ ጦርነት ማካሄድን ያካተተ ጥብቅ እስላማዊ ህግ መደንገግ ነው። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን ቦኮ ሐራም በስድስት ዓመታት ውስጥ 611 አስተማሪዎችን ገድሏል ይላል። በትምህርት ቤቶች ላይ የሚካሄዱት ጥቃቶች ከ2000 በላይ የሚሆኑ ትምህርት ቤቶችን አውድመዋል ወይም እንዲዘጉ አድርገዋል። በሰሜን ምስራቅ ናይጄሪያ ወደ ሁለት ሚሊዮን የሚጠጉ ልጆች የትምህርት ዕድል እንደተነፈጋቸው ሂማን ራይትስ ዋች አስገንዝቧል።